ውህደቱን አስመልክቶ የኦዴፓ ማዕከላዊ ኮሚቴ አባል የሆኑት አቶ ካሳሁን ጎፌ ለኦቤን በሰጡት መግለጫ የድርጅቱ ዘጠነኛ ጉባኤ ጂማ ውስጥ በተካሄደበት ወቅት የፓርቲው ሪፎርም አስፈላጊ እንደሆነ የድርጅቱ ሊቀመንበር ተናግረው እንደነበረ አስታውሰዋል። የፓርቲው ሪፎርም ሐሳብ ኢህአዴግን አንድ ከማድረግ ጋር ተያይዞ ላለፉት አስር ዓመታት ሥራ ላይ መዋል አለበት ተብሎ ሲጓተት እንደነበረ አቶ ካሳሁን ገልጸዋል። ጥናትንና በየደረጃው መጠናቀቅ ያለበትን አካሄድ ከጨረሰ በኋላ አዲስ የሚቋቋመው የብልጽግና ፓርቲ የሚተዳደርበት ደንብ ፓርቲው የሚመራበት መርሃ ግብር ላይ ከሁለት ቀናት ውይይት በኋላ መግለጫ መሰጠቱን አረጋግጠዋል። ትናንት በተካሄደው ሰፊ ውይይት ውስጥ የጉባኤው ተሳታፊዎች ያላቸውን ስጋት አንስተው ነበረ። ላነሱትም ስጋት ምላሽ ከተሰጠ በኋላ ዛሬ ደግሞ የፓርቲያችን ሊቀመንበር በጉዳዩ ላይ ማብራሪያ ሰጥተዋል። በዚህ ጉባኤ ላይ የተካፈሉ ሁሉ በሙሉ ድምጽ ውህደቱን አጽድቀውታል ነው ያሉት አቶ ካሳ የዚህ ፓርቲ አንድነት የሀገሪቱን አንድነት መፍጠር እንደሚችል በተለያዩ ቦታዎች የሚነሱ ችግሮችንም ለማስቆም ፓርቲውን አንድ ማድረግ አስፈላጊ በመሆኑ ዛሬ ታሪካዊውን ውሳኔ በአስቸኳይ ስብሰባችን ወስነናል ብለዋል አቶ ካሳሁን ጎፌ።